Starting a new life in Australia isn't easy. A lot of companies have rejected me. Sometimes I feel like, oh, I'm going to quit, I've given up. Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts. ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የእስራኤል ፕሬዚዳንት የአውስትሬልያ ጉብኝት ድጋፍና ተቃውሞውን አስከትሏል፣ የሊበራል ናሽናልስ ፓርቲዎች ዳግም ተቀናጁ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የእስራኤል ፕሬዚዳንት አይዛክ ሄርሶክ ዛሬ ሰኞ ፌብርዋሪ 9 ጥር 30 ሲድኒ ገብተዋል። አቶ ሄርሶግ ወደ አውስትራሊያ የመጡት የቦንዳይን ጥቃት ተከትሎ በ15 የአይሁድ ማኅበረሰብ አባላት ላይ በተፈጸመው ግድያ ሳቢያ ለብርቱ ሐዘን የተዳረጉ ቤተሰቦችን ለማጽናናት መሆኑ ተነግሯል። የፕሬዝደንቱ ጽፈት ቤት እንደገለጠውም ጉብኝታቸው ለሐዘንተኞችና የአይሁድ ማኅበረሰብ አባላት ትግግዝን የሚያሳይና የሚያጠናክር ነው ብሏል። ጠቅላይ ሚኒስትር አንቶኒ አልቤኒዚ በበኩላቸው አውስትራሊያ ጉብኝታቸው ውዝግብ የፈጠረውን ፕሬዚደንት ጉዞን ለማኅበረሰቡ ትልቅ አጽናኝ ነው ሲሉ ገልጸውታል። የተወሰኑ የአይሁድ ማኅበረሰባት መሪዎችም የፕሬዝደንቱ ጉብኝት አቃፊና ደጋፊ እንደሆነ የሚያምኑ መሆናቸውን ደጋግመው ያመላከቱ ሲሆን፣ ሆኖም የአይሁዳውያን ተራማጅ ምክር ቤት ግና የፕሬዝደንቱ መምጣት ማኅበረሰባዊ ተዋዶን የሚያሻክር በመሆኑ ግብዣቸውን እንዲሰርዙ አንድ ሺህ የሕግ ባለሙያዎች፣ የጥበብ ሰዎችና የማኅበረሰብ መሪዎችን ፊርማ ባዘለ ግልጽ ደብዳቤ ቀደም ሲል ጠይቀዋል። በሌሎች ወገኖች ዘንድም የፕሬዚደንቱ ጉብኝት ማኅበረሰባዊ ክፍፍሎሽን ያስከትላል በማለት ከቶውንም የዘር ማጥፋትን ከማነሳሳት ጋር በማያያዝ የፌዴራል ፖሊስ ፕሬዚደንቱን ለእስር እንዲዳረግ ጥያቄ አቅርበዋል። ምንም እንኳ በፕሬዚደንት ሄርሶክ በኩል አታዬ በተሳሳተ መልኩ የተጠቀሰ ነው ሲሉ ደጋግመው ያስተባበሉ ቢሆንም በተያያዥነትም ፖሊስ ሲድኒ ውስጥ የተቃውሞ ሰልፍ ለማድረግ ለተነሱት የፍልስጤም ድርጊት ቡድን በሃይድ ፓርክ የተቃውሞ ሰልፋቸውን እንዲያከናውኑና በታገዱ ስፍራዎች እንዳይንቀሳቀሱ አሳስበዋል። ከተቃውሞ ሰልፈኞቹ ጋርም ፖሊስ ባቀደው መሰረት ሰላማዊ ሰልፉ እንዲካሄድ ውይይት ላይ ያለ መሆኑን የኒው ሳውዝ ዌልስ ፖሊስ ረዳት ኮሚሽነር ፒተር ማኪና ተናግረዋል። ይሁንና የፍልስጤም ድርጊት ቡድን የፖሊስ አስተያየትን ተቃርኖ ጉዳዩን ለጠቅላይ ፍርድ ቤት አቅርቧል። የሲሚው ውሳኔም ዛሬ ይፋ ይሆናል። የፖሊስን የተቃውሞ ሰልፍ አቅጣጫ የጣሱ ሰልፈኞች በነፍስ ወከፍ እስከ አምስት ሺህ አምስት መቶ ዶላርስ መቀጫ እንደሚያገኛቸው የኒው ሳውዝ ዌልስ ፖሊስ አስታውቋል። የእስራኤሉ ፕሬዚዳንት አይዛክ ሄርሶግ በአስራ አምስቱ አይሁድ አውስትራሊያ ላይ ግድያ በተፈጸመበት ስፍራ ላይ የአበባ ጉንጉን አስቀምጠዋል። ጸረ አይሁድነትንም ሉላዊ አስቸኳይ ክስተት እንደሁ በማመላከት የቦንዳይ ጥቃት በአካባቢው በነበሩ ሰዎች በተደረጉ ፈጥኖ ደራሽ ገዛዎች ሰብአዊነት ጎልቶ የታየበት ነው ሲሉም ተናግረዋል። የሊብራል ፓርቲ መሪ ሱዛሊ ዳግም ለጥምረት የበቁት የሊብራል ናሽናልስ ፓርቲዎች የተባበረ ቅንጅት መፍጠራቸውን አስታወቁ። ሁለቱ ፓርቲዎች ለሦስት ሳምንታት የከረሩ ልዩነቶች ላይ ደርሰው ነበር። በስምምነታቸው መሠረት በመጪዎቹ ጊዜያት የካቢኔ ውሳኔ በሁለቱም ፓርቲዎች ዘንድ እኩል ተፈጻሚነት እንዲኖረው ማስማማታቸውን ተናግረዋል። ይህ በእንዲህ እንዳለም አንድ አዲስ የወጣ የሕዝብ አስተያየት ስብስብ እንዳመለከተው የተቃዋሚ ቡድን መሪ ሱዛሊ በሕዝብ ዘንድ ያላቸው ዝቅተኛ ተቀባይነት ባለፉት 23 ዓመታት ውስጥ በማናቸውም ዋነኛ ፓርቲ መሪዎች ዘንድ ያልተመዘገበ ሆኖ ተገኝቷል። ወይዘሮ ሊ ከሕዝብ ያገኙት የተቀባይነት ድጋፍ 18 በመቶ ብቻ ሆኖ ተመዝግቧል። የግል ተመራጫዋ ረቤካ ሻኪ የፌዴራል ፓርላማ የአውስትሬልያ ብሔራዊ ሰንደቅ ዓላማን የአውስትሬልያ ነባር ዜጎችንና የቶረስ መሽመድ ደሴተኞች ሰንደቅ ዓላማዎችን ማቃጠል ወይም መቅደድ በወንጀል ክስ እንዲያስቀጣ የግል ረቂቅ ድንጋጌ አቅርበዋለን። በረቂቅ ድንጋጌው መሠረት በወንጀለኝነት ተጠያቂ የሆነ ግለሰብ ከፍተኛ መቀጨው እስከ ሁለት ዓመት እስራት እንዲሆን ይጠይቃል። የአውሮፓ ህብረት፣ የማዕከላዊ ግራ ዘመም ፖርቹጋል ፓርቲ መሪ በቀኝ ጽንፍ ተፎካካሪያቸው ላይ በፖርቹጋል ፕሬዚደንታዊ ምርጫ ድል የተቀዳጁትን አንቶኒዮ ሆዜ ሴጉሮ በመልካም ጎኑ እንደሚቀበለው አስታወቀ። የህብረቱ ፕሬዚደንት ኡርሱላ ቮን ደር ላየን ድሉ የአውሮፓ ህብረት እሴቶች ድል ነው ሲሉ በውዳሴ ጠቅሰውታል። ይህ በእንዲህ እንዳለም በታይላንድ በተካሄደው ሀገራዊ ምርጫ በጠቅላይ ሚኒስትር አኑቲን ቻን ቪራኩል የሚመራው ወግ አጥባቂው ቢሁም ጃይታይ ፓርቲ 192 የምክር ቤት ወንበሮችን በማሸነፍ 117 ወንበሮችን ያገኘውን የተራማጁን የሕዝብ ፓርቲ እየመራ ይገኛል። በአንድ ወቅት አውራ ፓርቲ የነበረው ፊዩታይ ፓርቲ 74 ወንበሮችን ብቻ አግኝቷል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 18 የኢትዮጵያ ብር ከ71 ሳንቲም ይዘረዝራል። አንድ የአውስትራሊያ ዶላር 7 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 59 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንበያ እናሰማልን። ሲድኒ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 21፣ ከፍተኛ 29። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 17፣ ከፍተኛ 25። ብሪስበን ሊያካፋ ይችላል። ዝቅተኛ 24፣ ከፍተኛ 30 ፐርስ ሊያካፋ ይችላል። ዝቅተኛ 21 ከፍተኛ 28። አድላይድ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 16 ከፍተኛ 34። ሆባርት በከፊል ደመናማ ይሆናል። ዝቅተኛ 15 ከፍተኛ 24። ካምብራ ሊያካፋ ይችላል። ዝቅተኛ 15 ከፍተኛ 30። ዳርዊን ሊያካፋ ይችላል። ዝቅተኛ 24 ከፍተኛ 31። አዲስ አበባ ፀሐያማ ሆኖ ይውላል። ዝቅተኛ 11 ከፍተኛ 24። ዜናዎቹን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናያሰማለን። የእስራኤል ፕሬዚደንት የአውስትሬሊያ ጉብኝት ድጋፍና ተቃውሞውን አስከትሏል። የሊብራል ናሽናልስ ፓርቲዎች ዳግም ተቀናጁ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።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 Starting a new life in Australia isn't easy. A lot of companies have rejected me. Sometimes I feel like, "Oh, I'm gonna quit. I've given up." Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress, listen now wherever you get your podcasts.